መጽሐፈ ነገሥት ቀዳማዊ ምዕራፍ ሶስት ሰሎሞንም ለግብጽ ንጉሥ ለፈርዖን አማች ሆነ፣ የፈርዖንን ልጅ አገባ። ቤቱንና የእግዚአብሔርንም ቤት በኢየሩሳሌም ዙሪያ ያለውን ቅጥር ሠርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሠራም ነበርና ሕዝቡ በኮረብታ ላይ ባሉት መስገጃዎች ይሠዋ ነበር። ሰሎሞንም እግዚአብሔርን ይወድድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሠዋና ያጥን ነበር። ገባዖን ዋና የኮረብታ መስገጃ ነበረችና ንጉሡ ይሠዋ ዘንድ ወደዚያ ሄደ። ሰሎሞንም በዚያ መሠዊያ ላይ አንድ ሺህ የሚቃጠል መሥዋዕት አቀረበ። እግዚአብሔርም በገባዖን ለሰለሞን በሌሊት በሕልም ተገለጠለት። እግዚአብሔርም ምን እንድሰጥህ ለምን? አለ። ሰሎሞንም አለ እርሱ በፊትህ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደ ሄደ ከባሪያህ ከአባቴ ከዳዊት ጋር ታላቅ ቸርነት አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትህን አቆይተህለታል። አሁንም አቤቱ አምላኬ ሆይ እኔን ባሪያህን በአባቴ በዳዊት ፈንታ አንግሠኸኛል እኔም መውጫንና መግቢያን የማላውቅ ታናሽ ብላቴና ነኝ። ባሪያህም ያለው አንተ በመረጥኸው ሕዝብህ ስለ ብዛቱም ይቈጠርና ይመጠን ዘንድ በማይቻል በታላቅ ሕዝብ መካከል ነው። ስለዚህም በሕዝብህ ላይ መፍረድ ይችል ዘንድ መልካሙንና ክፉውንም ይለይ ዘንድ ለባሪያህ አስተዋይ ልቡና ስጠው። አለዚያማ በዚህ በታላቅ ሕዝብህ ላይ ይፈርድ ዘንድ ማን ይችላል? ሰለሞንም ይህን ነገር ስለ ለመነ ነገሩ እግዚአብሔርን ደስ አሰኘው። እግዚአብሔርም አለው፣ ፍርድን ትለይ ዘንድ ለራስህ ማስተዋልን ለመንህ እንጂ ለራስህ ብዙ ዘመናትን፣ ባለጠግነትንም፣ የጠላቶችህንም ነፍስ ሳትለምን ይህን ነገር ለምነሃልና፣ እነሆ እኔ እንደ ቃልህ አድርጌልሃለሁ። እነሆም ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሣ አድርጌ ጥበበኛና አስተዋይ ልቡና ሰጥቼሃለሁ። ደግሞም ከነገሥታት የሚመስልህ ማንም እንዳይኖር ያልለመንኸውን ባለጠግነትና ክብር ሰጥቼሃለሁ። አባትህም ዳዊት እንደሄደ ሄደ፣ ሥርዓቴንና ትእዛዜን ትጠብቅ ዘንድ በመንገዴ የሄድህ እንደሆነ ዕድሜህን አረዝመዋለሁ። ሰሎሞንም ነቃ፣ እነሆም ሕልም ነበር! ወደ ኢየሩሳሌምም መጥቶ በእግዚአብሔር ቃል ኪዳን ታቦት ፊት ቆመ። የሚቃጠለውንም መሥዋዕት አሳረገ። የደኅንነትንም መሥዋዕት አቀረበ። ለባሪያዎቹም ሁሉ ግብዣ አደረገ። በዚያን ጊዜም ሁለት ጋለሞቶች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱም ሴት አለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለሁ ወለድሁ። እኔ ከወለድሁ ከሦስት ቀን በኋላ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበርን፤ ከሁለታችንም በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ስለ ተኛችበት የዚህች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነሥታ እኔ ባሪያ ተኝቼ ሳለሁ ልጄን ከአጠገቤ ወሰደች፣ በብብቷም አደረገችው፤ የሞተውንም ልጇን በእኔ ብብት አደረገች ልጄንም አጠባ ዘንድ በማለዳ ብነሣ እነሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትሁት እነሆም የወለድሁት ልጄ አልነበረም። ሁለተኛይቱም ሴት ደህነኛው የእኔ ልጅ ነው፣ የሞተውም የአንቺ ልጅ ነው እንጂ አንቺ እንደምትዪው አይደለም አለች። ይህቺም የሞተው የአንቺ ልጅ ነው፣ ደህነኛውም የእኔ ልጅ ነው አለች። እንዲሁም በንጉሥ ፊት ይነጋገሩ ነበር። በዚያን ጊዜም ንጉሡ ይህቺ ደኅነኛው የእኔ ልጅ ነው የሞተውም የአንቺ ልጅ ነው ትላለች። ያችኛይቱም አይደለም፣ የሞተው የአንቺ ልጅ ነው፣ ደህነኛው የእኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጦልኝ አለ። ሰይፍም ይዘው ወደ ንጉሡ ፊት መጡ። ንጉሡም ደህነኛውን ሕፃን፣ ለሁለት ከፍላችሁ ለአንዲቱ አንዱን ክፍል ለሁለተኛይቱም ሁለተኛውን ክፍል ስጡ አለ። ደህነኛውም የነበራት ሴት አንጀቷ ስለ ልጇ ናፍቆአልና፣ ጌታዬ ሆይ ደኅነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሡ ተናገረች። ያችኛይቱ ግን ይከፈል እንጂ ለእኔም ለአንቺም አይሁን አለች። ንጉሡም መልሶ ይህችኛይቱ እናቱ ናትና ደኅነኛውን ሕፃን ለእርሷ ስጧት እንጂ አትግደሉት አለ። ንጉሡም የፈረደውን ፍርድ እስራኤል ሁሉ ሰሙ። ፍርዱን ለማድረግ የእግዚአብሔር ጥበብ እንደ ነበረበት አይተዋልና ንጉሡን ፈሩ።